የአሜሪካ ድምጽ ነው በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፈው የሮብ ምሽት ሰኔ 1 2014 ዓ.ም ምሽት ዝግጅታችን ጀመረ።

መንግስት የህግ ማስከበር ዘመቻ ብሎ በጠራው እንቅስቃሴ በአማራ ክልል በቁጥጥር ስር ከዋሉ ሰዎች አብዛኞቹ ፍርድ ቤት አለመቅረባቸውን ቤተሰቦቻቸውና ጠበቆቻቸው አስታውቀዋል።

ሰጡ ብለዋል። አንዳንድ የተጠረጠሩና የተያዙ ሰዎች ዋስትና መብት ከመጠየቅ ባለፈ መንግስት ራሱን ችሎ በምርመራ ሂደት በማደራጀት የጊዜ ቀጠሮ የጠየቀ መሆኑን ፍርድ ቤት ያቀረባቸው ሰዎች አላየንም።

የታሳሪ ቤተሰቦችና ጠበቆቻቸው ከተናገሩት የተቀነጨበውን ነበር የሰማችሁት። በእስር ላይ ባሉ ሰዎች ዙሪያ ያጠናቀርነው ዘገባ ከዜና በኋላ ይቀርባል። የሚዲያ ባለሙያዎች የዋስትና ጉዳይን በተመለከተ እንዲሁም ሌሎች የሀገር ውስጥና የውጭ ዘገባዎችንም በምሽቱ መሰናዷችን አካተናል። ሰላም።

ጤና ይስጥልኝ፣ እንደምናመሻችው የተከበራችሁ አድማጮች፣ እንዲሁም ተመልካቾቻችን። ፕሮግራሙን በመምራት አብሬያችሁ የማመሻው ስመኝሽ የቆየነኝ ብርሃን ኃይሉ ከስቱዲዮ ታቀናብርልናለች። በምስልና ድምፅ ቅንብር ሲሳይ አሸናፊና ግርማ ደገፋ፣ እንዲሁም የዌብና የማህበራዊ ድረገጽ ፕሮዲውሰራችን አበባየው ገበያውን አብረውናሉ። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ግርማናት። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ

በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ መከታተል ትችላላችሁ። እስከ ምሽቱ አራት ሰዓት ድረስ አብረናችሁን፣ እናንተም አብራችሁን ቆዩ። አሁን በቅድሚያ የሰዓቱን ዋና ዋና የዓለም ዜና እናስቀድም። ጤና ይስጥልን አድማጮቻችን፣ እንደምናመሻችሁ የምሽቱን ዋና ዋና የዓለም ዜናዎችን የማሰማችሁ ደረጀ ደስታ ነኝ።

ዩናይትድ ስቴትስ በኢትዮጵያ በአፋር በአማራና በትግራይ ክልሎች ተጨማሪና መደበኛ እርዳታ ለሚያስፈልጋቸው የማህበረሰብ አባላት የሚደረገው የሰብአዊ ተደራሽነት መሻሻል ማሳየቱን በደስታ ትቀበለዋለች ሲሉ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን አስታወቁ።

በዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ድረገጽ ላይ ትናንት በወጣው መግለጫቸው ብሊንከን ባለፉት ሰባት ቀናት የነፍስ አድን ምግብ ለተመጣጠነ የምግብ እጥረት ጉድለት የሚውሉ የጤና አቅርቦቶችና እንዲሁም ተጎጂዎችን ለመርዳት ሲሉ በሚሰሩት ከባድና አስቸጋሪ ስራ ራሳቸው ለችግር ለተጋለጡ የእርዳታ ሰራተኞች መሰረታዊ ፍጆታዎችን የጫኑ ከ1100 በላይ የጭነት ተሽከርካሪዎች ትግራይ መድረሳቸውን አስታውቀዋል። በተለይም የኢትዮጵያ መንግስት፣ የአፋር ክልል ባለስልጣናት፣ የትግራይ ክልል ባለስልጣናት እርዳታ

እንዲደርስ ላደረጉት ትብብር አድናቆታችንን እንገልጻለን ያሉት ብሊንከን የተባበሩት መንግስታት ድርጅቶች፣ የዓለም አቀፍ ተቋማት፣ የዩናይትድ ስቴትስ መንግስትና አጋሮቹ እንዲሁም በመላው ኢትዮጵያ ያሉ የሰብዓዊ ድርጅቶችን እናመሰግናለን ብለዋል። ውጭ ጉዳይ ሚኒስትሩ በመግለጫቸው ተሳታፊዎቹ ወገኖች አሁን ያሳዩት ይህን አጋጣሚ አጠናክረው እንዲገፉበትና ግጭቱ በዘላቂነት በሚቆምበት መንገድ እንዲነጋገሩ እናበረታታለን ብለዋል።

በመጨረሻም በግጭቱ በተጎዱ አካባቢዎች መሰረታዊ የሆኑ አገልግሎቶች በአስቸኳይ እንዲመለሱ እናሳስባለን ያሉት ብሊንከን ለሁሉም ኢትዮጵያውያን ደህንነትና ብልጽግና የሚያጎናጽፉ አሳታፊ የሆኑ የፖለቲካ ሂደቶች እንዲኖሩ፣ በሁሉም ወገኖች ለተፈጸሙ የሰብዓዊ መብት ጥሰቶች ተጠያቂነት እንዲኖር ጥሪያችንን እናስተላልፋለን ብለዋል።

ከፍተኛ የድርቅ አደጋ እያንዣበበባት ባለችው ሶማሊያ በዚህ ዓመት እስካለፈው መያዝያ ድረስ ወደ ሶማሊያ ሆስፒታል ለሕክምና ከመጡ ታማሚዎች መካከል ቢያንስ 448 ሰዎች በተመጣጠነ የምግብ እጥረት መሞታቸውን የአሶሺየትድ ፕሬስ ዘገባ አመልክተዋል። የተባበሩት መንግስታት ድርጅት በበኩሉ በመቶ ሺዎች የሚቆጠሩ የተራቡና በተመጣጠነ የምግብ እጥሮት የተቸገሩ ህፃናትን ህይወት ለመታደግ እንዲውል የተጠየቀው ገንዘብ በአስቸኳይ የማይገኝ ከሆነ

በሶማሊያ ረሃብ እና በአፍሪካ ቀንድ የህፃናት ሞት ሊያሻቅብ እንደሚችል አስጠንቅቋል። የዓለም ምግብ ፕሮግራም በሶማሊያ የሚገኙ አራት ሚሊዮን ሰዎች ህይወትን ለመታደግ በሚቀጥሉት ስድስት ወራት ሁለት መቶ ሰባ አራት ሚሊዮን ዶላር ያስፈልገኛል ብለዋል። አድማጮች፣ የዚህ ዝርዝር ዘገባ በምሽቱ የዜና ትንታኔ ይቀርባል።

በካሜሩን የሚኖሩ ህጻናት በአገሪቱ ዋና ከተማ ያውንዴ ከትናንት በስቲያ ሰኞ ባደረጉት ሰልፍ በአገሪቱ ሰሜናዊ ክፍለ ግዛት ከተገንጣዮች ጋር በሚደረገው ግጭት ህጻናት ወታደሮችን ማሰለፍ እንዲቀር፣ ከውጊያው ጋር በተያያዘ የቤተሰቦች መፈናቀልና ሌሎች ችግሮች እንዲገቱ ጠየቁ።

በብዙ መቶዎች የሚቆጠሩ ህጻናት ለሰልፍ የወጡት የተባበሩት መንግስታት የሕፃናትን ጉልበት ስራ መቃወሚያ ቀን ታስበው ከሚውልበት የፊታችን እሁድ ሰኔ አምስት አስቀድሞ መሆኑ ተመልክተዋል። ሰልፉን ያዘጋጁት የረድኤት እና የመብት ድርጅቶች ሲሆኑ ለሴቶች መብቶች የሚሟገቱ ድርጅቶችም

በተቃውሞ ላይ መሳተፋቸው ተገልጸዋል። ሰልፉ ላይ የነበሩት አብዛኞቹ ህጻናት በመንግስትና በአማጽያን ኃይሎች መካከል ውጊያ ከሚካሄድበት ከካሜሩን ምዕራባዊ ክፍል ተፈናቅለው የመጡ መሆኑም ተነግረዋል። የዩክሬን ፕሬዝደንት ቮሎድሚር ዘለንስኪ ወታደሮቻቸው በምስራቅ ዶናባስ ክፍለ ግዛት የሰሩትን ስራ አደነቁ። ሩሲያ መላውን የዶናባስ ግዛቶችን በሙሉ እንደተቆጣጠረች የገለጸች ሲሆን ዘለንስኪ ሩሲያ ብዙም የሚያቋቁማት ኃይል እንደሚኖር አልጠበቀችም ነበር ብለዋል።

ትኩረታቸውን ምስራቅ ዩክሬንን ለሳምንታት በማጥቃት ላይ ያዋሉት የሩሲያው መከላከያ ሚኒስትር ሰርጌይ ሾይጉ ትናንት ማክሰኞ በሰጡት መግለጫ የሩሲያ ኃይሎች 97 ከመቶ የሚሆነውን የሉሃንስክ ክፍለ ግዛትን መቆጣጠራቸውን ተናግረዋል። ዘለንስኪ በዕለታዊ የማክሰኞ የምሽት ቪዲዮ መልእክታቸው ዶናባስን የመከላከሉ ፍጹም አርበኝነት አሁንም ቀጥሏል በማለት የተናገሩ ሲሆን

ሩሲያውያኑ ባለፈው ቀን ውስጥ በግዛት ውስጥ ይህ ነው የሚባል ግስጋሴ ማሳየት አልቻሉም ብለዋል። የብሪታንያ መከላከያ ሚኒስቴርም ዛሬ ረቡዕ ማለዳው ላይ ባወጣው መግለጫ ሩሲያ ባለፉት 24 ሰዓታት ውስጥ በተለያዩ አቅጣጫዎች ጥቃት የሰነዘረች ቢሆንም የዩክሬን ኃይሎች ይዞታቸውን ባለመልቀቃቸው በሁለቱም ወገን ይህ ነው የሚባል ለውጥ አለመታየቱን በመግለጽ ስለ ጦርነቱ ተመሳሳይ አስተያየት ሰጥተዋል።

አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ነው። ዩናይትድ ስቴትስ የደቡብ ኮሪያና ጃፓን በምክትል ሚኒስቴሮች ደረጃ ዛሬ ረቡዕ በደቡብ ኮሪያ ዋና ከተማ ሶል ውስጥ መሰብሰባቸው ተገለጸ። ከስብሰባው በርካታ የመነጋገሪያ አጀንዳዎች ውስጥ በኮሪያ ሰርጥ ያለው ውጥረት አንዱ መሆኑ ተመልክተዋል። ሦስቱ አገሮች ሰሜን ኮሪያ በቅርቡ ሳታካሂደው አትቀርም ለሚባለው የኒውክሌር ሙከራ

ሊሰጡት ስለሚችሉት ምላሽ ሲነጋገሩ መቆየታቸው ተገልጸዋል። ሰሜን ኮሪያ ባለፈው እሁድ ለሞከረችው የባለስቲክ ሚሳይል ዩናይትድ ስቴትስና ደቡብ ኮሪያ ወዲያውኑ በማግስቱ ሰኞ ስምንት የባለስቲክ ሚሳይሎችን ወደ ባህሩ በመተኮስ ጥንካሬያቸውን ማሳየታቸው ተመልክተዋል።

የእግር ለእግር ሚሳይል ፍተሻው መካሄድ ደቡብ ኮሪያና ዩናይትድ ስቴትስ የሰሜን ኮሪያ ትንኮሳን ፈጣንና ትክክለኛ በሆነ ምት ለመመከት የሚያስችል ጠንካራ አቅምና ፈቃደኝነት መኖሩን ያሳየ ነው ሲል የደቡብ ኮሪያው ጦር ትናንት ባወጣው መግለጫ አመልክተዋል።

የቱርክ ፕሬዝደንት ረሲፕ ጣይብ ኤርዶገን ሶሪያ ውስጥ በዩናይትድ ስቴትስ በሚደገፉና አሸባሪዎች ብለው በጠሯቸው የኩርዲሽ ተዋጊዎች ላይ ትልቅ ወታደራዊ ዘመቻ እንደሚከፍቱ አስታወቁ። የቱርክ ወታደሮች ከዘመቻው በፊት በሶሪያ ድንበር አቅራቢያ ይዞታቸውን ማጠናከሩን የቀጠሉበት መሆኑ ተመልክቷል።

አንካራ በሶሪያ ውስጥ ከሚንቀሳቀሱ የኩርዲሽ አማጽያን ጋር እስካሁን ከመዋጋት የተቆጠበችው አማጽያኑና ዩናይትድ ስቴትስ በጋራ የእስላማዊ መንግስት ተዋጊዎችን ይዋጉ ስለነበር መሆኑ ተነግሯል። ዩናይትድ ስቴትስ የትኛውንም ወታደራዊ ዘመቻ የምትቃወም መሆኑን በመግለጽ አስጠንቅቃለች።

ይሁን እንጂ ስዊድን እና ፊንላንድ የኔቶ አባል እንዲሆኑ ለምትፈልገው ዩናይትድ ስቴትስ የቱርክን ድጋፍ ማግኘት የግድ በመሆኑ አንካራ መልካም አጋጣሚዎችን የተመለከተች መሆኑን ባለሙያዎች ተናግረዋል። ቱርክ የሶሪያን ድንበር ጥሳ ስለ መግባቷ ሶሪያ ደስተኛ አለመሆኗ ሲገለጽ፣ ከሶሪያ ጋር ወዳጅ የሆነችው ሩሲያ ከቱርክ ጋር እየተነጋገረች መሆኑም ተነግረዋል።

የዩናይትድ ስቴትስ የምግብና የመድኃኒት አስተዳደር አማካሪ ተቋም ለሌሎች ነባር የክትባት መስጫ መንገዶች ድጋፋቸውን እየገለጹ በመምጣታቸው የኮቪድ-19 ክትባትን እስካሁን ያልወሰዱ አሜሪካውያን አዋቂዎች በቅርቡ ሌላ አማራጭ ሊኖራቸው እንደሚችል ተነገረ።

አማካሪ ተቋሙ የፕሮቲን ክትባትን የሚሰጥበትን ኖቫክስ የተሰኘውን ነባሩን የቴክኖሎጂ ዘዴ የሚያጸድቀው ከሆነ አሁን ካለው ዘመናዊ የክትባት መስጫ ይልቅ ኖቫክስን ለሚፈልጉ ሰዎች አገልግሎት ላይ ሊውል እንደሚችል ተነግረዋል። ሁለቱ የመጀመሪያዎቹ የኮቫክስ ክትባት አስተማማኝ መሆናቸውን የአማካሪው ተቋም አባላት በሙሉ ድምፅ ማጽደቃቸው ተመልክቷል።

የኖቫክስ ክትባት በአውስትራሊያ፣ ካናዳና በተወሰኑ የአውሮፓና ሌሎች በርካታ አገሮች ውስጥ የሚሰጥ መሆኑ ቢገለጽም መሠረቱን እዚህ ዩናይትድ ስቴትስ ሜሪላንድ ውስጥ ያደረገው የኮቫክስ ኩባንያ ፈቃድ ያላገኘ መሆኑም ተነግረዋል። አድማጮች ለምሽቱ የተመደበው የዜና ሰዓት በዚህ አበቃ። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን ቆዩ።

የደረጀ ደስታን ለዜናዎቹ እናመሰግናለን። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የረቡዕ ሰኔ 1 2014 ዓ.ም ምሽት ዝግጅታችንን ነው ከአሜሪካ ድምጽ እየተከታተላችሁት ያላችሁት። ዝግጅቶቻችን በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በ

ፌስቡክ አት ቪኦኤ አምሃሪክ በቀጥታ እየተላለፈ ይገኛል። እንድትከታተሉን አብራችሁን እንድትቆዩ እንጋብዛለን። አሁን ወደ ቀዳሚው የአብይ ርዕስ ዘገባችን እንለፍ።

መንግስት የህግ ማስከበር ዘመቻ ብሎ በጠራውና ከአራት ሳምንታት በፊት በጀመረው እንቅስቃሴ በአማራ ክልል በቁጥጥር ስር ከዋሉት ውስጥ አብዛኞቹ እስካሁን ፍርድ ቤት አለመቅረባቸውን ቤተሰቦቻቸውና አንድ የህግ ጠበቃ አስታውቀዋል። የተጠርጣሪ ቤተሰቦች የስራ ባልደረቦችና ጠበቆች ዛሬ ለአሜሪካ ድምጽ እንደተናገሩት በክልሉ ለፍርድ ሳይቀርቡ እስከ ሀያ ሁለት ቀን የሞላቸው ታሳሪዎች ይገኛሉ። የኢትዮጵያ ሰብአዊ መብቶች ኮሚ

ኮሚሽን ባወጣቸው መግለጫዎችም ህጋዊ ያልሆኑ ያላቸውን አካሄዶች ተችቷል። ሰሞኑን መግለጫ የሰጡት የአማራ ክልል መንግስት ቃል አቀባይ አቶ ግዛቸው ሙሉነ

በበኩላቸው የህግ ማስከበሩ እንቅስቃሴ ልዩ ዘመቻ በመሆኑ የፍርድ ሂደቱ ሊጓተት ይችላል ሲሉ ምላሽ ሰጥተዋል። የአማራ ክልል መንግስት በበኩሉ በፋኖስም ግድያ፣ ዝርፊያ፣ የሰዎች እገታና መሰል ህገወጥ ወንጀሎችን በመፈጸም ጠርጥሬያቸዋለሁ ያላቸውን ከ4500 በላይ ግለሰቦችን በቁጥጥር ስር መዋሉን ማስታወቁ ይታወሳል። አስቴር ምስጋናው ተጨማሪ ዘገባ ይዛለች።

የህግ ማስከበር ዘመቻ በሚል ከአራት ሳምንታት በፊት በጀመረው እንቅስቃሴ በሺዎች የሚቆጠሩ ተጠርጣሪዎችን በቁጥጥር ስር መዋሉን የአማራ ክልል መንግስት ማስታወቁ ይታወሳል። በዚህ እንቅስቃሴ በቁጥጥር ስር ከዋሉት ውስጥ የቀድሞ የአማራ ክልል ልዩ ኃይል ምክትል አዛዥ ኮሚሽነር ቢሰጥ ጌታሁን አንዱ ናቸው። ባለቤታቸው ወይዘሮ የንጉስ በሪሁ ዛሬ ከአሜሪካ ድምጽ ጋር በነበራቸው ቆይታ ባለቤታቸው ኮሚሽነር ቢሰጥ ከታሰሩ ሀያ ሁለት ቀናቸው መሆኑንና እስካሁን ግን ፍርድ ቤት እንዳልቀረቡ

በሌላ በኩል ከ11 ቀናት በፊት በባህር ዳር ከተማ በቁጥጥር ስር እንደዋሉ የተገለጸው የባልደራስ ለእውነተኛ ዲሞክራሲያዊ ፓርቲ የስራ አስፈጻሚ አባል እና የድርጅት ጉዳይ ዘርፍ ኃላፊ አቶ ስንታየው ቸኮል እስካሁን ፍርድ ቤት አለመቅረባቸውን የፓርቲው ጽፈት ቤት ምክትል ኃላፊ ወይዘሮ ቀለብ ስዩም ተናግረዋል። ቦታ ያው በፖሊስ ተይዞ ወደ ፍርድ ቤት ነው የተጓዙ እንግዲህ

ደግሞ አስራ ዘጠኝ ቀን ጀምሮ ከተያዘ ጀምሮ ከዛሬ እንግዲህ ዛሬ ሰኔ አንድ ነው። እስከዚህ እለት እና ቀን ጀምሮ ፍርድ ቤት አልቀረበም። በዚህ ያህል ጊዜ ፍርድ ቤት ዘመን እንዳላቀረቡትም ግልጽ የሆነ ነገር የለም። በእርግጥ እዛው ያሉ ፖሊሶች ይጠየቁ እንግዲህ ከላይ የመጣ አስዛዘው ስለ እሱ ፍርድ ቤት መቅረብ እና አለመቅረብ እናንተ መጠየቃችን የሚል መልስ ይሰጡናል ነው የሚሉ እ ፍርድ ቤት አለመቅረብ በራሱ ጊዜ ሌላ የአምባገነን ስርዓት መገለጫዎች ናቸው። በእርግጥ

ወይዘሮ ቃል ለባክለውም አቶ ስንታየው ይህንኑ በመቃወም ከትናንት ጀምሮ የረሃብ አድማ ላይ ናቸው ብለዋል። ከዚህና ከመሰል ድርጊቶች ጋር ተያይዞ አሁን ትናንትና ጀምሮ የረሃብ አድማ እያደረገ ነው የሚገኘው።

የሚመለከታቸው የሰብአዊ መብት አካላት መተው ጠይቁ ይገባል በሚል አሻራ የተሰኘው የዲጂታል ሚዲያ ባልደረባ የነበረው ጋሻዬ ንጉሴ ባለቤት ወይዘሮ ብሌንክ እንዲም ባለቤቷና የስራ ባልደረቦቹ እስካሁን ፍርድ ቤት አለመቅረባቸውን ትናገራለች። ጋዜጠኞቹ ከመኖሪያ አካባቢያቸው ርቀው በደቡብ ጎንደሯ ንፋስ መውጫ እንደታሰሩ የምትናገረው ብሌን ታሳሪዎች የሚያስፈልጋቸውን ነገር በርቀት ሆነን በጸጥታ ኃይሉ በኩል ስንሰጥ የቆየን ቢሆንም ከሳምንት ወዲህ ግን ያንንም ተከልክለናል ብላለች።

እስካሁን ድረስ ፍርድ ቤት አልቀረቡም። ምክንያቱም ክስ ከቀረበ ክስ ሰውነ አካል ማወቅ ስላለብኝ ነው የሄድኩት እኔ። ሲሄድ ግን ፖሊስ ኮሚሽንም እኛ አናቅም ያሉት፣ ከዛ ወደ ዞን አይነት ነገር ነው ያሉት። ለዞን ተጻፈ እኛም አናቅም ነው እነሱ። በሀያ አምስት ፍርድ ቤት ፖሊስ ኮሚሽን ይዞን ሊቀርብ ተባለ። እዛ ሄድን። ምንም ክስ የለም አልተመሰረተባቸውም። ለሀያ ስድስት ተቀጠርም

አሁንም በጠና ሀያ ስድስት ሚሄድ ምንም አይነት ክስ አልቀረበባቸውም ለሀያ ዘጠኝ ደግሞ ተጠጠርም ማለት ነው። ሰኞ ዕለት አናውቅም ነው እኛ አልያዝናቸውም አልያዝናቸውም እኛም ወደ ማረሚያ አልወሰድናቸውም የሚል ምላሽ ነው የሰጡት።

መጨረሻ ላይ ፋይል በተናል ያሉት ፍርድ ቤት ማለት ነው። የህግ አማካሪና ጠበቃ የሆኑት አቶ ጀንበር ወርቁ የክልሉ መንግስት በወንጀል ጠርጥሬያቸው አለው ያላቸውንና በቁጥጥር ስር ያዋላቸውን ግለሰቦች በርካታ መሆናቸውን መረጃ እንዳላቸው ጠቅሰው እስካሁን ፍርድ ቤት አለመቅረባቸውም ከፍተኛ የሰብአዊ መብት ጥሰት ነው ብለዋል። በህግ ማስከበር ዘመቻ

ዙሪያ ላይ የአማራ ክልል መንግስት አራት ሺህ አምስት መቶ በላይ ሰዎችን ተጠርጣሪዎችን ይዣለሁ በሚል ይፋ አድርጓል። ነገር ግን እኛ ፍርድ ቤት ስንል አንዳንድ የተጠረጠሩና የተያዙ ሰዎች የዋስትና መብት ከመጠየቅ ባለፈ መንግስት ራሱን ችሎ በምርመራም ሂደትም በማደራጀት የጊዜ ቀጠሮ የጠየቀ ሆነ ፍርድ ቤት ያቀረባቸው ሰዎች አላየንም። በህገ መንግስታችን አንቀጽ ዘጠኝ ላይ በንዑስ ቁጥር ሶስት

የዓለም አቀፍ የሰብአዊ መብቶችን ያጸደቀቻቸውን የዓለም አቀፍ ህጎችን የራሷ የህግ አካል ሆና ተቀብላ እየፈጸመች ትገኛለች። ስለሆነም መንግስት የህግ ማስከበር

ስራ እየሰራሁ ነው ካለ፣ ህግ ማስከበር ስራ የሚሰራው ደግሞ ህጋዊ በሆነ መንገድ የሚያዙት ሰዎችን መብት መጠበቅ ሊሆን ይገባል። ምክንያቱም ሰዎች እንግዲህ አራት ሺ አምስት መቶ ሰዎች ተያዙ ከተባሉ በኋላ ወደ ፍርድ ቤት የማይቀርቡ ከሆነ አንድ ተጠጣሪ መቅረብ መያዝ ካለበት የሚቀርቡ በአርባ ስምንት ሰዓት ውስጥ ነው። በአርባ ስምንት ሰዓት ውስጥ ካልቀረበ ደግሞ መብት መብት ተጥሰዋል ማለት ነው። ስለዚህ መንግስት የህግ ማስከበር ስራ እየሰራው ነው ካለ፣ ህግ የማስከበር ስራውን መስራት ያለበት ህጋዊ በሆነ መንገድ እንጂ ህግን እየጣሰ ሊሆን

አይገባውም። ምክንያቱም ራሱ መንግስት ያወጣውን ህግ ራሱ

የማክበር የማስከበር ኃላፊነት አለብን። የኢትዮጵያ ሰብአዊ መብቶች ኮሚሽን በቅርቡ ባወጣው መግለጫ በመንግስት የተፈጸመውን ጅምላ እስር ተችቷል። ታሳሪዎቹ ከፍርድ ቤት ትእዛዝ ውጭ መታሰራቸውን ፍርድ ቤት ያለመቅረባቸውንና በቤተሰብ አለመጎብኘታቸውን በተለይ በአማራ ክልል በርካታ ታሳሪዎች ከመደበኛ የእስር ቦታዎች ውጭ ጭምር በመታሰራቸው ቤተሰቦቻቸው ያሉበትን እንኳን ለማወቅ መቸገራቸውን ኮሚሽኑ መረዳቱን ጠቅሷል። እየተካሄደ ያለው እስርም የሰብአዊ መብት መርሆችን የሚቀ

እና ህጋዊ አካሄድን የተከተለ እንዳልሆነ አመልክቷል። ይህ በእንዲህ እንዳለ ዓለም አቀፉ የጋዜጠኞች መብት ተሟጋች ድርጅት ሲፒጄ ባወጣው መግለጫ የኢትዮጵያ ባለስልጣናት በቅርቡ የታሰሩ ጋዜጠኞችንና የመገናኛ ብዙሃን ባለሙያዎችን በሙሉ መፍታት እንዳለባቸው ማሳሰቡ ይታወሳል። ሰሞኑን መግለጫ የሰጡት የአማራ ክልል መንግስት ቃል አቃባይ አቶ ግዛቸው ሙሉ ነህ ግን የህግ ማስከበሩ እንቅስቃሴ ልዩ ዘመቻ በመሆኑ የፍትህ ሂደቱ ሊጓተት ይችላል ብለዋል።

የማቅረብ ሂደት ውስጥ ችግሮች ሊኖሩ ይችላሉ። አንደኛ ይሄ ከመደበኛው በተለየ ሁኔታ እየተሰራ ያለ የህግ ማስከበር ሂደት ነው። ሁለተኛ የታጠቀንና አንዳንዱም ሸፍቶ ጫቃ የተቀመጠ ስለሆነ በ24 ሰዓት ውስጥ ለህግ ላይ ቀርብ ይችላል። ከመደበኛ ወጣ ያለ ስለሆነ ይህንን ቶለሬት ማድረግ ግድ ነው። ሊቆይ ይችላል። እስኪጣራ ምን እስከሚል አገርን ለአደጋ እየጣለ ስለሆነ የገባንበት ነው። ቁጥሩም ጨመር ስለሚል ይህንን በደንብ መረጃ ይዞ በሚገባው ልክ ለማፍጠር ይውዛል። ነገር ግን መንግስት

በፍጥነት በህጉ መሰረት ሰው ወደ ፍርድ ቤት እንዲቀርብ ለማድረግ አለ የሌለ አቅሙን ሁሉ የህግ አካላት የፍትህ አካላት ይህንን ስራ እንዲሰሩ አቅጣጫ ተቀምጦ እየተሰራ ነው ያሉ፣ ባለው የሰው ሀይል ባለው አቅም በደረስነበት ቴክኖሎጂ ላይ ተመስርቶ በዛው ልክ እንዲሰራ ጥረቶች እየተደረጉ ነው ያሉ። የአማራ ክልል መንግስት የህግ ማስከበር ብሎ በጀመረው በዚሁ እንቅስቃሴ ከአራት ሺህ አምስት መቶ በላይ ግለሰቦችን በቁጥጥር ስር መዋሉን መግለጹ ይታወሳል። ለአሜሪካ ድምፅ አስቴር ምስጋ ነው።

ባህር ዳር። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ የሚተላለፈውን የሮብ ምሽት ዝግጅታችንን ነው። ቀደም ሲል የተከታተላችሁት የአብይ ርዕስ ዘገባችንን ነበር። የትንታኔው መጽሔት ይቀጥላል።

የፍትህ መጽሔት ማኔጂንግ ዳይሬክተር ተመስገን ደሳለኝ የገበያኑ ዩቲዩብ ሚዲያ መስራችና አዘጋጅ ሰለሞን ሹምዬና የሮሃዋ መዓዛ መሐመድ አስር ሺ ብር ዋስትና አስይዘው እንዲፈቱ ፍርድ ቤት ትላንት ትዕዛዝ ቢሰጥም ፖሊስ ዋስትናውን በመቃወም ይግባኝ በመጠየቁ ምክንያት አልተፈቱም በዛሬ ዕለት የፖሊስን ይግባኝ የተመለከተው ፍርድ ቤት ለነገ ተለዋጭ ቀጠሮ ሰጥቷል ኬኔዲ አባተን የተከታተለው

በሶስት የሚዲያ ባለሙያዎች ላይ የቀረበውን የዋስትና ይግባኝ ለመመልከት ዛሬ ጠዋት የተሰየመው የፌዴራሉ ከፍተኛ ፍርድ ቤት ይግባኝ ሰሚ ችሎት ፖሊስ ያቀረበውን አቤቱታ አዳምጧል። የፌዴራል መጀመሪያ ደረጃ ፍርድ ቤት አራዳ ምድብ ችሎት ትናንት ግንቦት 3 2014 ዓ ም በዋለው ችሎት ፖሊስ ለሦስቱ የሚዲያ ባለሙያዎች የተፈቀደው የ10 ሺ ብር ዋስ ዋስትና ውድቅ ተደርጎ 14 ተጨማሪ የምርመራ ቀናት እንዲሰጡት ጠይቋል። ዛሬ ችሎት የተገኙት ገበያኑ የተሰኘው የዩቲዩብ ቻናል አዘጋጅ ሰለሞን ሹሚዬ ጠበቃ አቶ በፍቅ

ፈቃዱ ሲዩም የነበረውን የዋስትና ይግባኝ ክርክር ለአሜሪካ ድምጽ አስረድተዋል። እስር ፍርድ ቤት ወይ ደግሞ እስር ጊዜ ቀጠሮ መዝገብ ላይ የተነሳውን ይሹ ነው።

የሶማሌ ፖሊሶች ዋስትናው ተሽሮ ተጨማሪ የምርመራ ጊዜ እንዲሰጣቸው በምክንያትነት ያቀረቡት የሚዲያ ባለሙያዎቹ የተጠረጠሩበት ወንጀል ውስብስብ በመሆኑ ነው የሚል ነው። ፖሊስ የጠየቀውን ይግባኝ የተቃወሙት የተጠርጣሪዎቹ ጠበቆች በበኩላቸው ከፍተኛ ፍርድ ቤቱ የስር ፍርድ ቤት የፈቀደውን ዋስትና እንዲያጸና በመጠየቅ እየተከራከሩ ሲሆን ፍርድ ቤቱ ጉዳዩን መርምሮ ነገ ሐሙስ ሰኔ 22 2014 ዓ ም ውሳኔውን ለመስጠት ተለዋጭ ቀጠሮ ሰጥቷል። የፌዴራል የመጀመሪያ ደረጃ ፍርድ ቤት አራዳ ምድብ ችሎት

ትናንት ግንቦት 3 2014 ዓ.ም በዋለው ችሎት የፍትህ መጽሔት ባለቤትና ማኔጂንግ ዳይሬክተር ተመስገን ደሳለኝ እንዲሁም የተለያዩ የዩትዩብ ሚዲያዎች መስራችና አዘጋጅ የሆኑት ሰለሞን ሹምዬና ና መዓዛ መሐመድ እያንዳንዳቸው የ10,000 ብር ዋስ አስይዘው እንዲፈቱ ትእዛዝ ሰጥቶ እንደነበርና ና የተጠቀሰውን የዋስትና ገንዘብ አስይዘው ከእስር ለመውጣት በሂደት ላይ በነበሩበት ወቅት ፖሊስ ይግባኝ በመጠየቁ ምክንያት ሳይፈቱ መቅረታቸውን በትናንትናው ዕለት መዘገባችን ይታወሳል። ይህ በእንዲህ እንዳለ የሚዲያ ባለሙያዎች

እስራት ከኢትዮጵያ የሚዲያ ህግ ጋር የሚቃረን ነው በሚል የተለያዩ የአገር ውስጥና የውጭ አካላት እርምጃውን በመቃወም መግለጫ ማውጣታቸው ይታወቃል። ከእነዚህ አካላት መካከል የሆነው ናሽናል ፕሬስ ክለብ የተባለ እንደ ጎርጎሮሳውያኑ በ1908 የተመሰረተ ዓለም አቀፍ የፕሬስ ነጻነት ተሟጋች ድርጅት ከጥቂት ቀናት በፊት ባወጣው መግለጫ በግፍ የታሰሩ ያላቸው የሚዲያ ባለሙያዎች እንዲፈቱ ጠይቋል። በኢትዮጵያ በፍጥነት እያሽቆለቆለ ያለው የፕሬስ ነጻነት ሁኔታ አሳሳቢነቱ ባለፉት ቀናት

ሰዓት እየተባባሰ ሄዷል ያለው ድርጅቱ የሀገሪቱን የሚዲያ ህግ በሚቃረን መልኩ በህገ ወጥ መንገድ የታሰሩ ያላቸው ጋዜጠኞችና የሚዲያ ሰራተኞች በአስቸኳይ ይፈቱ ብሏል። የኢትዮጵያ መንግስት በበኩሉ የሚዲያ ባለሙያዎች እስራት ህግ የማስከበር አካል እንደሆነ ነው የሚገልጸው። የህዝቡን ሰላምና ደህንነት የሚያናጉ እንዲሁም በብሔርና በሃይማኖት ጉዳዮች ላይ ግጭት ቀስቃሽ መረጃ የሚያሰራጩ ያላቸውን 111 የበይነመረብ መገናኛ ብዙሀንን መለየቱን ባለፈው ሳምንት ባወጣው

መግለጫ ያስታወቀው የፌዴራል ፖሊስ ከእነዚህም በተወሰኑት ላይ በተወሰደ እርምጃ አስር ተጠርጣሪዎች በቁጥጥር ስር መዋላቸውን ገልጾ ነበር። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ።

ተከታዩ ዘገባችንም ከዚሁ ከሚዲያ ባለሙያዎች እስር ጋር የተያያዘ ይሆናል። ባለፈው ወር የኢትዮጵያ ፖሊስ ቁጥራቸው 19 የሚደርስ ጋዜጠኞችን በቁጥጥር ስር አውሎ ክስ ሳይመሰረትባቸው በማቆያ እስር ቤቶች ተይዘው ይገኛሉ። የመብት ተሟጋች ድርጅቶች መንግስት በትግራይ በሚያካሄደው ጦርነትና በሌሎች ጉዳዮች ላይ በሚያቀርባቸው ዘገባዎች ራሳቸውን ሳንሱር እንዲያደርጉ ለማስገደድ

ሆን ብሎ ጋዜጠኞች ላይ ያነጣጠረው እርምጃ ነው ሲሉ ይወቅሳሉ። ሀሊማ ቱማኔ ከአዲስ አበባ ባጠናከረችው ዘገባ የታሰሩትን ጋዜጠኞች በመርዳት ላይ ጥረት በማድረግ የሚገኝ አንድ የህግ ባለሙያ አነጋግራለች። አሉላ ከበደ እንደሚከተል ያቀርበዋል። የኢትዮጵያ ሰብዓዊ መብት ኮሚሽን ይፋ እንዳደረገው አንድ ወር ባልሞላ ጊዜ ውስጥ ነው የፌዴራል ፖሊስ 19 ያህል ዘገባዎቻቸውን በኢንተርኔት አማካኝነት የሚያሰራጩ ዘጋቢዎችን በቁጥጥር ስር ያዋለው።

የፌዴራል መንግስቱ በልዩ ልዩ ወንጀሎች ተጠያቂ ቢያደርጋቸውም እስካሁን ግን በይፋ ክስ አልመሰረተባቸውም። ከመካከላቸውም ሁለቱ ትላንት ማክሰኞ ችሎት ፊት ቀርበዋል።

ጋዜጠኞቹን ለማስፈታት በመንቀሳቀስ ላይ የሚገኙ አንድ የሰብአዊ መብት ጠበቃ ለአሜሪካ ድምፅ አስተያየት በሰጡበት ወቅት ለደህንነታቸው ሲሉ ስማቸው እንዳይገለጽ ጠይቀዋል። የጠቅላይ ሚኒስትር አብይ አህመድ ነቃፊ ተደርገው የሚታዩ ጋዜጠኞችን ፖሊስ በዘፈቀደ እያሰረ ነው ይላሉ። የጠቅላይ ሚኒስትር አብይ መንግሥት መልእክት እያስተላለፈ ነውም ብለዋል። ዶንት ስፒክ አፕ ዶንት ቢ አ ቮይስ ፎር

እያሉ ያሉት አትናገሩ ድምፅ ለሌላቸው ድምፅ አትሁኑ ነው። መንግሥትም ሥራውንና ኃላፊነቱን በሚመለከት ትችት የሚሰነዝር ባይኖር ፍቃዱ ነው። የኢትዮጵያ መገናኛ ብዙሃን ሕግ አንድም ጋዜጠኛ በሥራው ወይም በሥራዋ የተነሳ መታሰር እንደሌለባት በግልጽ ይደነግጋል።

የኢትዮጵያ መገናኛ ብዙኃን ምክር ቤት ምክትል ሰብሳቢ አቶ ታምራት ኃይሉ ሲናገር፣ ምክር ቤቱ ጋዜጠኞችን በተመለከተ የተሰጠው መረጃ እጅግ አናሳ ነው ወይም ደግሞ የደረሰው ምንም አይነት መረጃ የለም። እስሮቹም በአግባቡ አይደለም እየተፈጸሙ ያሉት። በተገቢው መንገድ አይደለም የታሰሩት። አንዳንዶቹ ከችሎት እንኳ የቀረቡ አይደሉም። በኢትዮጵያ የመገናኛ ብዙኃን ምህዳር እየታየ ያለው ችግር ይሄ ነው።

የፌዴራሉ ፖሊስ ኮሚሽን ባለፈው ሳምንት የሀገሪቱን ሰላምና ጸጥታ የሚያደፈርሱ ይዘት ያላቸው ናቸው ያላቸውን መረጃዎች በማሰራጨት በተጠረጠሩ አስር ግለሰቦች ላይ ፖሊስ ምርመራ እያካሄደ መሆኑን ተናግረዋል።

በተጨማሪም በሕገወጥ መንገድ በኢንተርኔት አማካኝነት መረጃ ያሰራጫሉ ያላቸውን 111 ቻናሎች መለየቱን አመልክቷል። እነኚህ ቻናሎች እንደ ፌዴራል ፖሊስም ገለጣ በተለያዩ ብሔረሰቦችና ሃይማኖቶች መካከል ግጭት የሚቀሰቅሱ መረጃዎችን የሚያሰራጩና ፈቃድም የሌላቸው ናቸው።

ሆኖም የዓለም አቀፉ የጋዜጠኞች መብት ተሟጋች ኮሚቴ ሲፒጄ ከሰሐራ በስተደቡብ ያሉ አገሮች ቅርንጫፍ ጽሕፈት ቤት ተወካይ ሙቶኪ ሙሞ እንደሚሉት እስር ላይ በሚገኙት ጋዜጠኞች ላይ የቀረቡት ውንጀላዎች ሐቅ የጎደላቸው ናቸው።

ከእነዚህ ጋዜጠኞች መካከል የተወሰኑት ከታሰሩበት የባህር ዳር ከተማ ወደ ሌላ ራቅ ወዳለ ስፍራ ተወስደዋል። አዲስ አበባ ላይ የታሰሩትን ጋዜጠኞች ሁኔታን ብታይ ተመሳሳይ አካሄድ ነው የምታስተውለው። በማስረጃ ያልተደገፈና ግልጽ ያልሆነ ውንጀላ ይቀርባል።

ከዚያም ፖሊስ ምርመራ ማድረግ እንዳለበት በተደጋጋሚ ይነገራል። በተለይ ለየትኞቹ ወንጀሎች እንደሆነ ግን መልስ መስጠት ተስኖት ይታያል። በርካታ ጋዜጠኞች ሊፈጠር ይችላል ያሉትን በመስጋት በድምፅ የሚቀረጽ አስተያየት ይሰጡን ዘንድ የቀረበላቸውን ጥያቄ ተቀብለው ከማስተናገድ ተቆጥበዋል። አንድ ጋዜጠኛ ሲናገር ታዲያ ጉዳዩ ደፋር ስለመሆን አይደለም፣ ሊከተል ስለሚችለው ውጤት እንጂ አሁን አስተያየት ለመስጠት የሚመረጥ ጥሩ ጊዜ አይደለም

ይህን እየተነጋገርን ባለንበት በአሁኑ ሰዓት ራሱ ተረኛው እኔ ልሆን እንደምችል አውቃለሁ። እንደሚናከሱሻ እየሆኑ ነው ሲል አጥብቆ ተችቷል።

ቀጣዩ ዘገባ ደግሞ ወደ ሶማሊያ የሚወስደን ይሆናል። የተባበሩት መንግስታት ድርጅት በመቶ ሺዎች የሚቆጠሩ የተራቡና በተመጣጠነ የምግብ እጦት የተቸገሩ ህጻናትን ሕይወት ለመታደግ እንዲውል የተጠየቀው ገንዘብ በአስቸኳይ የማይገኝ ከሆነ በሶማሊያ ረሃብና በአፍሪካ ቀንድ የሕፃናት ሞት ሊያሻቅብ እንደሚችል እያስጠነቀቁ ነው። ሊሻ ሽሌን ከጄኔቫ ያጠናቀረችውን ዘገባ እንግዱ ወልዴ እንደሚከተል ያቀርበዋል።

በአፍሪካ ቀንድ በተከታታይ አራት የዝናብ ወቅቶች ደርቀው ሲያልፉ ከአርባ ዓመት በኋላ ለመጀመሪያ ጊዜ የታየ አስቸጋሪ የአየር ሁኔታ ተብሎ ተመዝግቧል። ድርቁ የሚቀጥል ከሆነ 20 ሚሊዮን የሚሆኑ ሰዎች በአደገኛ ረሃብ ሊጠቁ እንደሚችሉ ገልጾ የዓለም የምግብ ፕሮግራም አስጠንቅቋል። የተባበሩት መንግስታት የህፃናት መርጃ ድርጅት ዩኒሴፍ በበኩሉ በኢትዮጵያ፣ ኬንያ እና ሶማሊያ 1.7 ሚሊዮን ህፃናት ሕይወታቸውን ሊቀጥፍ የሚችል

እጅግ የበረታ ራብ ውስጥ እንደሚገኙ በመግለጽ በአስቸኳይ መረዳት እንዳለባቸው ያሳስባል። ራኒያ አዳጋሽ ከማራ በምስራቅና ደቡብ አፍሪካ የዩኒሴፍ ምክትል ኃላፊ ሲሆኑ ከኬንያ መዲና ናይሮቢ ሆነው ለቪኦኤ እንደተናገሩት አደጋው በተለይ በሶማሊያ የሚገኙና የአየር ለውጡ ዋና ተጠቂዎች በሆኑ ህጻናት ላይ ይበረታል ብለዋል።

በሶማሊያ 386000 የሚሆኑ ህጻናት ሞትን ሊያስከትል በሚችል ከፍተኛ የምግብ እጥረት ላይ በመሆናቸው አሁኑኑ መረዳት አለባቸው። በተመሳሳይ ረሃቡን 2011 ዓ ም ከነበረው ጋር ስናነጻጽረው የተጎጂዎች ቁጥር ጨምሯል። በዚያ ዓመት እርዳታ የሚፈልጉት ህጻናት ቁጥር 340 ሺህ ነበር።

እንደ አውሮፓውያን አቆጣጠር በ2011 ዓ ም በሶማሊያ በነበረው ረሃብ ከሩብ ሚሊዮን በላይ የሚሆኑ ህፃናት ሕይወታቸውን አጥተዋል። ከእነዚህ ውስጥ ግማሾቹ ዕድሜያቸው ከአምስት ዓመት በታች ነው። ደጋሽ ከማራ እንደሚሉት ህፃናት የሚሞቱት ረሃብ፣ ኩፍኝ እና ኮሌራ ተደራርበው ስለሚያጠቋቸው ነው። ድርቁ ሰብሎችንና እንስሳትን ሲያጠፋ የውሃ ምንጮችንም አድርቋል። ሕፃናቱ በረሃብ በመጎዳታቸውና በመድከማቸው ተያያዥም ሆነ ሌሎች በሽታዎችን መቋቋም አይችሉም።

ዳጋሽ ከማራ አክለው እንዳሉት በአፍሪካ ቀንድ የሚገኙ ህጻናት በዩክሬን እየተካሄደ ባለው ጦርነት ምክንያት አደጋ ተጋርጦባቸዋል ሶማሊያ

ሶማሊያን ብቻ ብንወስድ ዘጠና ሁለት በመቶ የሚሆነውን ስንዴ የምታስገባው ከሩሲያና ከዩክሬን ነበር። አሁን ግን የአቅርቦት መስመሩ ዝግ ነው። ጦርነቱ በዓለም ላይ የምግብና ነዳጅ ዋጋ እንዲያሻቅብ አድርጓል። ስለዚህ ኢትዮጵያ፣ ኬንያና ሶማሊያ የሚገኙ አብዛኞቹ ሰዎች በህይወት ለመቆየት እንኳን የሚያስፈልጋቸውን መሰረታዊ የሆነ ምግብ ለማግኘት ውድ ይሆንባቸዋል። የተባበሩት መንግስታት ድርጅት ደግሞ ገንዘብ የለውም።

ሕይወትን ለማትረፍ ለሚያከናውነው ሰብአዊ ሥራ የሚያውለው መዋለ ነዋይ የለውም። የሕፃናት ረዴት ድርጅቱ ዩኒሴፍ ለአፍሪካ ቀንድ ከጠየቀው 250 ሚሊዮን ዶላር ውስጥ ያገኘው አንድ ሦስተኛውን ብቻ ነው። የዓለም የምግብ ፕሮግራም በበኩሉ በሶማሊያ የሚገኙ አራት ሚሊዮን ሰዎች ሕይወትን ለመታደግ በሚቀጥሉት ስድስት ወራት 274 ሚሊዮን ዶላር ያስፈልገኛል ብለዋል።

ድርጅቶቹ በወሩ መጨረሻ በጀርመን ስብሰባ የሚያደርገውንና ጂ ሰበን በመባል የሚታወቀውን የሀያላን አገሮች ቡድን እርዳታ ተማጽነዋል። የእርዳታ ድርጅቶቹ እንደሚሉት የበለጸጉት የጂ ሰበን አገሮች መከሰት የሌለበትንና ሊከሰት የማይገባውን አደጋ ለመቀልበስ አቅሙ አላቸው።

The <laughs>

የአሜሪካ ድምፅ ከዋሽንግተን ዲሲ እንደቀጠለ ነው። ወደዚሁ ወደ ዩናይትድ ስቴትስ መለስ ስንል ደግሞ የአሜሪካ የሕግ መወሰኛ ምክር ቤት ቁልፍ ኮሚቴ ፕሬዚዳንት ጆ ባይደን የዩናይትድ ስቴትስ ዓለም አቀፍ የመገናኛ ብዙኃን ተቋምን እንዲመሩ በእጩነት የመረጧቸውን ግለሰብ ለመቀበል እያሰበበት ሲሆን ቀደም ሲል የአሜሪካ ድምፅን በዳይሬክተርነት የመሩት አማንዳ ቤኔት የዩናይትድ ስቴትስ ዓለም አቀፍ ስርጭት ከቴክኖሎጂ በጋዜጠኞች ላይ ከበሚ

የሚደርስ ማስፈራራትና በነጻ ፕሬሱ ላይ በሚደርሰው አፈና የሚደርስበት ችግር ዙሪያ ጥያቄዎች ቀርበውላቸዋል። የአሜሪካ ድምጽ ምክር ቤት ዘጋቢ ካትሪን ጂፕሰን ያደረሰችን ዘገባ እንደሚከተለው ይቀርባል። አማንዳ ቤኔት የቀድሞው የአሜሪካ ድምጽ ዳይሬክተር የነበሩ እና አሁን ደግሞ ስድስት አካላት ኖረውት በአመት ከ840 ሚሊዮን ዶላር በላይ

በጀት የሚያንቀሳቅሰውን የዩናይትድ ስቴትስ ዓለም አቀፍ ሚዲያ ማሰራጫ ተቋምን እንዲመሩ ዋይት ሀውስ በእጩነት ያቀረባቸው ናቸው። ያለንበት ጊዜ እጅግ ወሳኝ የሆነ ወቅት ነው። ጋዜጠኝነትና የህዝብ ዲፕሎማሲ

ከዚህ በፊት ባልታየ መልኩ በአምባገነን ሀገራት ኢላማ ውስጥ የወደቁ ሲሆን፣ አምባገነን ሀገራት መሰረተ ቢስ ታሪኮችንና ሀሰተኛ መረጃዎችን በመጠቀም ተአማኒነት ያለው በእውነት ላይ የተመሰረተና ከወገንተኝነት የጸዳ ዘገባዎችን በሚሰሩት ላይ ያለውን እምነት እየሸረሸሩ ነው። ጋዜጠኝነት ለእኔ ሕይወቴ ነው።

ፑልትዘር የተሰኘውን ዓለም አቀፍ ሽልማት አሸናፊና በአሜሪካ ድምፅ ከሰሩበት ጊዜ በተጨማሪ ለአስርት ዓመታት በአርታኢነትና የኃላፊነት ቦታዎች የሰሩት ቤኔት የዩናይትድ ስቴትስ ዓለም አቀፍ መገናኛ ብዙሃን ተቋምን ለመምራት በሀገሪቱ የሕግ መወሰኛ ምክር ቤት የተረጋገጠላቸው ሁለተኛዋ ዋና ስራ አስፈጻሚ ይሆናሉ።

ወግ አጥባቂ የፊልም ባለሙያ የነበሩት የመጀመሪያው ዋና ስራ አስፈጻሚ ማይክል ፓክ እንደ አውሮፓውያን አቆጣጠር በ2021 ዓ.ም በእርሳቸው አመራር ስር የተቋሙ ገለልተኝነት ጥያቄ ውስጥ በመግባቱ በባይደን አስተዳደር ስራቸውን እንዲለቁ ተደርገዋል።

የዩናይትድ ስቴትስ ዓለም አቀፍ መገናኛ ብዙሃን ተቋምን ስም አስጠብቀን በሁለቱም ወገኖች ያሉ ሆኑ በመላው ዓለም ያሉ ሰዎች ተቋሙ የማንንም ትእዛዝ ማስፈጸሚያ ሳይሆን ትክክለኛና የተጣራ መረጃን በዓለም ዙሪያ ማሰራጫ እንደሆነ የነበራቸውን እምነት ወደ ነበረበት መመለስ የምንችለው እንዴት ነው? ሀምሳ ዓመት በሚጠጋው የጋዜጠኝነት ሙያዬ ገለልተኝነትን

ከወገንተኝነት የጸዳና አድሎ የሌለበት ጋዜጠኝነትና አዘጋገብን በመርሆነት ስከተላቸው ቆይቻለሁ። አሁንም እነዚህን መርሆዎች መጠበቅና የአሜሪካ ዓለም አቀፍ የመገናኛ ብዙኃን ተቋምም ከልብ የሚከተላቸውና የሚጠብቃቸው መርሆዎች እንዲሆኑ እፈልጋለሁ። በአሜሪካ ድምፅ ውስጥ ወገንተኝነት ቦታ የለውም። ሆኖም ተቺዎች በቤኔት የአመራር ዘመን የሰራተኞች ሞራል ወርዶ እንደነበርና

ቻይና ኮሮና ቫይረስን ያስተናገደችበት ሁኔታ በአሜሪካ ድምጽ የተዘገበበት መንገድ እጅግ የላላ ነው ሲሉ ይገልጻሉ። ቤኔት ግን በአምባገነን መንግስታት ዙሪያ እጅግ ሰፊ ዘገባዎችን መስራታቸውን በመግለጽ ራሳቸውን የተከላከሉ ሲሆን ሪፐብሊካኖች የመገናኛ ብዙሃን ተቋሙ በዓለም ዙሪያ ፕሮፓጋንዳን መዋጋቱን እንዲቀጥል በማበረታታት የሰጡትን አስተያየት አድምጠዋል።

የፕሬስ ነፃነትና ዲሞክራሲ እያሽቆለቆሉ ባሉበት ወቅት የዩናይትድ ስቴትስ ዓለም አቀፍ ስርጭት የሚጫወተው ትልቅ ሚና አለው። አምባገነን መንግስታት የዜና ተቋማትን እያፈኑና በሰዎች ላይ ቅድመ ምርመራ እያደረጉ ባሉበት በአሁኑ ወቅት ይህ ተቋም ታማኒነት ያለውና ወቅታዊ የተጣሩ መረጃዎችን ማቅረብ ይችላል። ዓለም አቀፉ ማኅበረሰብ ሚዛናዊና ለስሜት የማይሸነፍ መረጃ ይፈልጋል በተለይ ደግሞ

ሐሰተኛ መረጃዎች፣ ፕሮፓጋንዳና የሽብርተኞች ሪዮት ዓለም ሚዲያውን በተቆጣጠሩባቸው የዓለም ክፍሎች። የቤኔት እጩነት ለውሳኔ ወደ ሙሉ የመወሰኛ ምክር ቤቱ ከመቅረቡ በፊት በመጪዎቹ ሳምንታት ዲሞክራቶች የሚቆጣጠሩትን ቋሚ ኮሚቴ እንደሚያልፍ ይጠበቃል።

ከዩናይትድ ስቴትስ የምናልፈው ወደ ቱርክ ነው። የሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ዛሬ ረቡ

ቱርክን ይጎበኛሉ። በቱርክ ቆይታቸው የዓለም የምግብ ዋጋ በከፍተኛ ደረጃ በማሻቀብ ላይ ባለበት ወቅት የዩክሬን የእህል አቅርቦት ለዓለም ገበያ መድረስ እንዲችል በጥቁር ባህር መተላለፊያ መክፈትን ጨምሮ በተለያዩ ጉዳዮች ላይ እንደሚወያዩ ተጠቁሟል። የሩሲያው የውጭ ጉዳይ ሚኒስትር ወደ ቱርክ የተጓዙት ሀገራቸው የዩክሬን መርከቦች በጥቁር ባህል በኩል እንዳያልፉ ማገዷን ተከትሎ አንካራ የጥቁር ባህር ሰርጧን ለኔቶ

የጦር መርከቦች እንድትከፍት ግፊት እየተደረገባት ባለበት በዚህ ወቅት መሆኑ ተመልክቷል። ዶሪያን ጆንስ ከኢስታንቡል ያጠናቀረው ዘገባ ዝርዝሩን ይዟል። ቆንጅታየ ታቀርበዋለች። እስከ ቅርብ ጊዜ ድረስ በኢስታንቡል በቦስፈረስ ካናል ወይም ቦይ በኩል ከዩክሬን እህል ጭነው የሚጓዙ መርከቦችን ማየት የተለመደ ነገር ነበር። አሁን ግን አይታዩም።

ሩሲያ ለዓለም ገበያ እህል በብዛት ከሚያቀርቡ ሀገሮች መካከል አምስተኛ የሆነችውን የዩክሬንን መርከቦች በጥቁር ባህር ላይ እንዳይጓዙ በማገዷ የእህል ዋጋ በታሪክ ባልታየ ደረጃ አሻቅቧል። ብጥብጥ ይነሳል የሚል ስጋትም ቀስቅሷል።

ዩሩክ ኢሴክ ተቀማጭነታቸው ኢስታንቡል ሆኖ ቢሮው ዋሽንግተን የሚገኘው የመካከለኛው ምስራቅ ተቋም የጂኦ ፖለቲካዊ ጉዳዮች ተንታይ ናቸው። እንዲህ ሲሉ ያስረዳሉ። ሌባኖስ እንደ አውሮፓውያን አቆጣጠር በ2020 75 ከመቶውን ስንዴዋን የምትገዛው ከዩክሬን ነበር። በአሁኑ ሁኔታ ግን ስንዴ ልግዛ ብትል ብዙ ገንዘብ መክፈል አለብህ

ምናልባትም ላታገኝም ትችላለህ። ስለዚህ እንደ ሊባኖስ ያለ አስቀድሞም የፋይናንስ ቀውስ ውስጥ የሚገኝ ሀገር ትልቅ ቀውስ ውስጥ ይገባል ማለት ነው። በተደቀነው ዓለም አቀፍ የምግብ ቀውስ የተነሳም አንዳንዶቹ የኔቶ ማለት የሰሜን አትላንቲክ ቃል ኪዳን ድርጅት አባል ሀገሮች ጣልቃ ገብተው እርምጃ ለመውሰድ እንዲንቀሳቀሱ አድርጓል።

የሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ እና የቱርክ ባለስልጣናት የዩክሬን የእህል አቅርቦት በጥቁር ባህር በኩል የሚያልፍበት መስመር መፍጠርን በሚመለከትም እንደሚነጋገሩ ነው የተጠቆመው። አንካራ በዚህ ጉዳይ ስምምነት ላይ መድረስ ከተቻለ ኔቶና ጥቁር ባህር ላይ ጠንካራ የባህር ኃይል ያላት ሩሲያ

እንዳይፋጠጡ መከላከል እንደሚቻል ትናገራለች። ይሁን እንጂ ሩሲያ የተደቀነውን የምግብ ቀውስ ለማቅለል ያላት ቁርጠኝነት ላይ ጥርጣሬ አለ። ተንታኞች ሞስኮ ጉዳዩን ጉልበቷን ለማሳየት እየተጠቀመችበት ሊሆን ይችላል እያሉ ናቸው። የዩክሬን የእህል አቅርቦት እንዳይንቀሳቀስ ማድረጓን ከቀጠለች ቱርክ በምታስተዳድረው በቦስፈረስ ካነል በኩል

የኔቶ የጦር መርከቦች ወደ ጥቁር ባህር እንዲያልፉ ፈቃድ እንድትሰጥ ግፊቱ እየበረታባት ሊሄድ ይችላል። ኢስታንቡል በሚገኘው ካደርሃስ ዩኒቨርሲቲ የዓለም አቀፍ ግንኙነቶች መምህሩ ሴርሃት ጉቬንክ ሲያስረዱ እንዲህ ብለዋል። በተጨባጭ ባለው ሁኔታም በህጉም ካየ ነው ሰርጦቹ ለተፈላሚዎቹ ለሩሲያ እና ለዩክሬን

አሁንም ዝግ ናቸው። ሌሎቹም ደግሞ ቱርክ የጦር መርከባችሁን እንዳትልኩ ብላ ጠይቃቸዋለች። አሁን እንግዲህ ቱርክን ኔቶም ይሁን የኔቶ አባል ሀገር የጦር መርከባችንን ወደ ጦርነቱ ቀጠና እናሰልፍ ብለው አንድ ቀን መጠየቃቸው አይቀርም። ቱርክ ከጦርነቱ አኳያ ሲታይ ያላት አማራጭ እየጠበበ መጥቷል። ይሁን እንጂ ቱርክ አዲስ ኃይሎች ጥቁር ባህር ገብተው ጦርነቱ እንዳይስፋፋ ለመከላከል

የጸና ቁርጠኝነት ያላት መሆኗን ነው ተንታኞች የሚናገሩት። ሙስጠፋ ኤድን ኢስታንቡል የሚገኝ የቱርክ ዓለም አቀፍ ግንኙነቶች ምክር ቤት የተባለ ተቋም ፕሬዚደንት ናቸው። እንዲህ ሲሉ ያብራራሉ። ሩሲያን ለመጋፈጥ የኔቶን ኃይሎች የመሳሰሉ አዳዲስ ኃይሎች ገብተው የጸጥታ ሁኔታ ይበልጡኑ እንዲባባስ አትፈልግም

ምክንያቱም ያ ከሆነ ለቱርክም ሆነ ለአጠቃላዩ ክልል ጸጥታ አደገኛ ሁኔታ መፍጠሩ የማይቀር ነው የሚል እምነት ስላለ ነው። ሞስኮ ቦስፎረስ ካናል ለኔቶ የጦር መርከቦች እንዳይከፈት ምን ያህል እንደምትፈልግ አንካራ በደንብ ገብቷታል። ያ ደግሞ ከሞስኮ ጋር በምታደርገው ንግግር ትልቅ አቅም ይሰጣታል።

እያዳመጣችሁት ያላችሁት በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት የቪኦኤ ቻናል ኤን ኤስ ኤስ 12 ከዋሽንግተን ዲሲ የሚተላለፈውን የአሜሪካ ድምጽ ራዲዮ ነው። የምሽቱን የመጀመሪያ አጋማሽ አጠናቀን ወደ ሁለተኛው አጋማሽ የምንሸጋገርበት ሰዓት ላይ ደርሰናል። በሁለተኛው አጋማሽ የመጀመሪያው ቅንብራችን በቤኒሻንጉል ያለውን የግብርና ሁኔታ ይመለከታል።

የጸጥታ ችግር በነበረባቸው የቤኒሻንጉል ጉምዝ ዞኖች ውስጥ የግብርና እንቅስቃሴ መጀመሩን የክልሉ መንግስትና አርሶ አደሮች ተናግረዋል። ባለፈው ዓመት የተሰበሰበው ታቅዶ ከነበረው በግማሽ ያነሰ እንደነበረም የግብርና ቢሮው አመልክቷል። መተከል ውስጥ ገበሬዎችና ነዋይ አፍሳሾች ስራ መጀመሪያቸው ቢገለጽም ካማሺ ዞን ውስጥ ግን በሳምንታት ሊዘገይ እንደሚችል ተገልጿል። ናኮር መልካ ተጨማሪ ዘገባ አለው።

በቤኒሻንጉል ጉሙዝ ክልል መተከል ዞን ማንዱራ ወረዳ ውስጥ በግብርና እንደሚተዳደሩ በስልክ የገለጹልኝ አቶ በላይ ማንጓ ያለፈውን ዓመትና የዘንድሮን ሁኔታ አነጻጽረዋል። ገበሬ ነ

ሁለት ሺህ አስራ ሶስት ስንሰራ ነበረ የቆየ ነው። እንደገና ደግሞ በዚህ በጥታ ጉዳይ ብዙም ስራ ሳልነም ነበረ። አሁን ግን የሁለት ሺህ አስራ አራት እቅድ ልማትና ልማ ምናምን የሚል ነገር ነበረ። የሰላም ተመላሾች ደግሞ እንደገና አሁን ወደ ልማት እንገባ ነው። እኔ እስካሁን አይደረስኩ። አሁን አርባ ሰባት ሄክታር አርሻለሁ። ሀያ ስምንት ሄክታር ደግሞ ይቀረኛል። በዘርብ ዜት በፐዊ እርሻ መምህር አምሳ ሄክታር በዘርብ ዜት ነው አሁን እያዝብኛለሁ። ምን ምንድን ነው ያደረሱት በአርባ ሰባት ሄክታሩ ላይ አኩሬተርና በቀለው

አሁን እንግዲህ ስለመጠጥ ጉዳይ አሁን እሳየው ሰላም ነው መቼም ችግር የለውም።

ሰላም ሲሆን ደግሞ ወዴት ነው ሰው የሚሮጠው? ወደ ልማትና ሌላ ቀንበር ለመግዘት ሌለ ደግሞ ሙፈር ለመግዘት የሚሮጠ አሁን ከተሞች አሁን የሚያዩ ነገር ይሄ ነው። የትራክተር ማነት ስላለው መንግስት ብቻ ያን ትኩረት አድርጎ ትራክተር እንዲጨመርላቸው በክልሉ መንግስትና በጉሙዝ ሕዝቦች ዲሞክራሲያዊ ንቅናቄ ጉዴን ታጣቂዎች መካከል ለሚካሄደው የእርቅና ሰላም ንግግር ከሀገር ሽማግሌዎች አንዱ መሆናቸውን የገለጹት አቶ ዋሲሁን ሰንበታ የአካባቢው ነዋሪዎች አሁንም የሚያርሱት በልማዳዊና ኋላቀር መሳሪያዎች መሆኑን አመልክተዋል።

አይቻ ያለው አንዳንድ ቦታ ላይ ምን አዩ፣ አንዳንድ ቦታ ላይ አው እያረሱ ነው እንግዲህ፣ አሁን በእንትና በኋላ ቀር መሳሪያ ያው እንደ ድሮው ማለት ነው፣ እያረሱ ነው ያሉ የመንዱራ ወረዳ ማለት ነው። እዚህ መተከል አካባቢ እያረሱ ነው፣ ሁሉም ሳይሆን እንግዲህ ጥቂት ሰዎች የገቡ ገና እየገቡ ነው። አስቀድሞ የገቡ ደግሞ እያረሱ ነው።

ከ1 ሚሊዮን 119 ሺህ ሄክታር በላይ መሬት ላይ ለመዝራት ታቅዶ ስራው የተከናወነ መሆኑንና ከ34 ሚሊዮን ኩንታል በላይ ምርት እንደሚጠበቅ የቤኒሻንጉል ጉሙዝ ክልል የግብርናና የተፈጥሮ ሀብት ቢሮ ኃላፊ አቶ ባበክር አሊፋ ተናግረዋል። በባለፈው ዓመት በነበረው የፀጥታ ችግር ምክንያት የተሰበሰበው ምርት ከታቀደው በግማሽ ያነሰ እንደነበረ የጠቆሙት አቶ ባበክር 32 ሚሊዮን ኩንታል ለማንሳት ታቅዶ ከ16 ሚሊዮን ያልበለጠ መሆኑን ገልጸዋል።

ጸጥታቸው ተናግቶ ለነበረ አካባቢዎች ትኩረት መሰጠቱን ኃላፊው አመልክተዋል። በተለይ መተከል ዞን በሚመለከት የተሻለ እንትኖች የምናይበት ሰዓት ውስጥ ነን ያለ ነው መሻሻሎች ስድስት ወረዳ ወደ ሰላም ተመልሰው የተሻለ ሁኔታ ውስጥ ነው ያለ ክልላዊ ዝናቦች ጀምሯዋል ማለት የምንችልበት ሰዓት ላይ ነው ያለ ነው ከአንድ ሚሊዮን አንድ መቶ አስራ ዘጠኝ ሺህ ውስጥ መተከል ዞን አራት መቶ

ሀምሳ ሺህ በላይ ሄክታር እቅድ አለን በመተከል እና በአሶሳ ዞን ወደ ሶስት መቶ ሀምሳ አምስት ሺህ ሄክታር እቅድ

ተይዞ በእነዚህ እቅዶች ዙሪያ ጥሩ እንቅስቃሴ በማድረግ ላይ ነው ያለ ማለት ነው። ለመሳካት ጥሩ ርብርብ የተደረገ ነው። ትራክተሮች በግለሰብ በሌላ ሳትኖቹ ገጥሞናል። ካማሺ ትንሽ የመዘገየት ሊፈጥር ይችላል። ካማሺ ዞን ውስጥ ስራው ለምን እንደሚዘገይ ኃላፊው አስረድተዋል። አስር አስራ አምስት ቀን በኋላ የሚቻል ሁሉ የሚደረግ ይሆናል። ማለት የነበረው መፈናቀል ሰግል ሆኗል። አሁን መፈናቀል የለም። ካማሽ ዞን ትንሽ ግጭት አለ። መንገድ ላይ እንደፈለግን ግብዓት ማስገባት እና ባለሙያ በየቦታ ሆኖ

መደገፍ በሚችል ደረጃ ስላልሆነ ትንሽ የመዘጋየት ሊፈጥር ይችላል። የመሳሪያዎችና ግባቶችን አቅርቦት በተመለከተስ መንግስት ምን እያደረገ ይሆን? አቶ ባበክር ይመልሳሉ። ከዚህ በፊት ነበረ አብዛኛው ወይ በበረ

በዚህ ዓመት ክልሉ መንግስት የተወሰነ በጀት በጅቶ ወደ ሀያ አራት ትራክተር ተገዝቶ ስርጭት ተደርገዋል፣ ወደ እርሻ ገብተዋል። ትንሽ የግብዓት ፍላጎት እና አቅርቦት አለመጣጣም ከዓለም ገበያ ጋር ከንረት ጋር ካልሆነ በስተቀር ያለው ሁኔታ ጥሩ ነው። እነዚህ ደግሞ ኮጳብ ለማድረግ ኮምቦስ ፈርሚ ኮምቦስ ባዮሰላሪ እና የእንስሳት ተረፈ ምርት

በመጠቀም እነዚህ የግብዓት ጉድለቶች መስመር እንዲይዝ ጥረት የተደረገ ነው ያለን አሁንም ተጨማሪ ትራክተር ታዞ በዚህ ሳምንት ውስጥ የሚገቡበት በመስኖ እና ቆላማ ሚኒስቴር በሚሰጠን ድጋፍ ሰላሳ ትራክተር በአሁኑ ሰዓት ግዢ ተፈጽሞ ቅርብ ጊዜ የሚጓጓዝበት እነዚህ ሁሉ ወደ እርሻ ላይ ስለሚሄድ በተለይ መተከል እና አሶሳ በሰፊው የሚሳካ ይሁን። መተከል ውስጥ በነበረው ግጭት ሳቢያ ተፈናቅለው አማራ ክልል ውስጥ በተለያዩ ቦታዎች ተጠልለው ከነበሩ ተፈናቃዮች መካከል አብዛኛዎቹ ወደ

እና ቤታቸው መመለሳቸውን የአካባቢ ባለስልጣናት ሰሞኑን ገልጸዋል። ቤኒሻንጉል ጉሙዝ ክልል ውስጥ ባለፉት አራት ዓመታት በነበረው የጸጥታ መደፍረስ ምክንያት የብዙ ሰላማዊ ሰው ሕይወት መጥፋቱና በመቶ ሺዎች የሚቆጠሩ ሰዎች መፈናቀላቸው ሲዘገብ ቆይቷል። ለአሜሪካ ድምፅ ናኮር መልካ ከአምቦ

ወደ ኢትዮጵያውያን በአሜሪካ ቅንብር ነው የምናልፈው። በዩናይትድ ስቴትስ ቨርጂኒያ ነዋሪ የሆኑት አቶ ጌታቸው መንግስቴ በዓለም የአእምሯዊ ንብረት ድርጅት የህግና ፖሊሲ ጉዳዮች አማካሪ ናቸው። ኢትዮጵያ በነበሩበት ወቅትም የአእምሯዊ ንብረት ባለስልጣንን በተቋምነት እንዲቋቋምና የህግና ፖሊሲዎችን በማርቀቅ አስተዋጽኦ አድርገዋል። የዛሬ ኢትዮጵያውያን በአሜሪካ እንግዳችን ናቸው። ደረጀ ደስታን ያነጋገራቸው

በኢትዮጵያ ውስጥ የአእምሯዊ ንብረት ውጤቶች በሆኑት በቅጂ መብቶች እና በፓተንት ዙሪያ ሲሰሩ እንደነበረ አስታውሳለሁ። አሁን እዚህ ወደ ዩናይትድ ስቴትስ ከመጡም በኋላ በተመሳሳይ የስራ ዘርፍ የተሰማሩ ይመስለኛል። የኢትዮጵያ ውስጥ አገልግሎቱን ጨምሮ እዚህ ከመጡ በኋላ እያደረጉ ያሉትን ነገር ሊነግሩኝ ይችላሉ? ኢትዮጵያ በነበርኩበት ጊዜ የአእምሯዊ ንብረት ስርዓቱ ከምንም

ለመዘርጋት ጥረት አድርጌያለሁ። ያለው አብዛኞቹ በስራ ላይ ያሉትን ህጎች ድራፍት አርጌ አለው ተሳትፎ አድርጌ ያለው ከጸድቀም በኋላ ደግሞ ህጎቹን ተግባራዊ በማድረግ ወይም ተግባራዊነታቸውን በመከታተል

ተሳትፌያለሁ የአእምሯዊ ንብረት ተቋምን በመገንባት ረገድ እንደዚሁም የመጀመሪያ ፓተንት ክ ሲወጣ የፓተንት ቴክኖሎጂ እና ሽግግር ልማት ማምሪያ ኃላፊ በመሆን ከዛ ደግሞ አእምሯዊ ንብረትን በወጥነት ለማስተዳደር የሚያስችል የአእምሯዊ ንብረት ጽሕፈት ቤት ተቋም ሲቋቋም የጽሕፈት ቤት ዋና ዲሬክተር በመሆን አገልግያለሁ። ከዛ ስራዬን ነሐሴ አንድ ሁለት ሺ ዓመት

ከለቀኩ በኋላ በአእምራዊ ንብረት የሕግ የፖሊሲ ጥናት ማርቀቅ ተቋምና አቅም ግንባታ ዘርፎች ላይ በተለያዩ ሀገሮች በመስራት ላይ ይገኛለሁ። አሁንም ቢሆን እዚህ የምሰራው በዚህ መስክ ነው።

ኢትዮጵያ በዓለም አቀፍ ደረጃ ተጠቃሚ ልትሆንባቸው የምትችላቸው የአእምሯዊ ንብረት ውጤቶች መኖራቸውን የገለጹት አቶ ጌታቸው ይሁን እንጂ በዚህ ረገድ በኢትዮጵያና በተቀረው ዓለም መካከል ያለው ትልቁ ልዩነት በዚህ ሀብት ያለው የአጠቃቀምና ጥበቃ ልዩነት መሆኑን ያስረዳሉ። የአእምሯዊ ንብረት ስርዓት ኢትዮጵያ ተጠቃሚ ልትሆንባቸው የምትችላቸው በርካታ ሴቶች ይኖራሉ። እነዚህን ሴቶች ማለት በቴክኖሎጂው

በስነ ጥበብ እና ኪነ ጥበብ ዘርፉ ከዛ ደግሞ ከብራንድ አጠቃቀም ከመሳሰለው ጋር ማየት ይቻላል። ከቴክኖሎጂው ባሻገር በስነ ጥበብ እና ኪነ ጥበብ ዘርፍ ሀገራችን እምቅ ችሎታ አላት ብዬ አምናለሁ። የኪነ ጥበብ እና የስነ ጥበብ ኢንዱስትሪው በርካታ ሀገሮች የስራ እድል በመፍጠር የውጭ ምዛሬን በማስገኘት እንዲሁም ደግሞ

ተጽዕኖን አድማስ በማስፋትና በመሳሰለው ጠቀሜታ አንዳንድ ጊዜ ከግለሰቦችም ውጭ ደግሞ ቡድኖች፣ ሀገራትም ድረስ ንብረቶቻቸው ላይ የአእምራዊ ንብረት መብት ይጠይቃሉ። ለምሳሌ ቡና ጤፍም አንዳንድ ጊዜ ሲነሳ ሰማለሁ እንደ ኢትዮጵያ ሀብት ሆኖ እንግዲህ በዚሁ

እናንተ አእምሯዊ ንብረት በሚባለው ነገር ውስጥ ነው የሚካተቱት እነሱ ወይስ በምንድን ነው የሚካተቱት? ሁን ሁለት መልክ መለየት ያለብን ይመስለናል። እንደ ጄኔቲክ ሀብት ቡና ላይ ይችላል። እንደ ጤፍ ጤፍ እንደ ጄኔቲክ ሀብት ላይ ይችላል። እነዚህ የጄኔቲክ ሀብቶች ላይ በመመስረት

የሚወጣ የአእምራዊ ውጤት ሊኖር ይችላል። ያ የአእምራዊ ንብረት ውጤት በተለያየ መንገድ ጥበቃ ሊደረግለት ይችላል። በፓተንት ሊሆን ይችላል። ለምሳሌ አሁን ጤፍ ተነስቷል። ከጤፍ ጋር ተያዘ አንድ የደጅ ኩባንያ ጤፍን ለመጠቀም የተለያዩ ከጉሉትን ነፃ የሆኑ ምርቶችን ለማውጣት የሚያስችል የፈጠራ ውጤት አውጥቶ በፓተንት አስጠብቆት ነበር። ስለዚህ አሁን ጥያቄ በጀነት ሪሶርስ ላይ የወጣ ውጤት ላይ የኢትዮጵያ ባለቤትነት የኢትዮጵያ መብት ምን ይሆናል? አይሆንም ምናልባት የትንሽ

ዘርዘር ያለ ስለሚሆን ሚሆን ግርታ እንዳይፈጥር ጠለቅ ብዬ አልገባም። ቡናን በተመለከተ ኢትዮጵያ የቡና ምንጭ ሀገር ናት። በአሁኑ ጊዜ በርካታ የቡና አብቃይ ሀገሮች አሉ። ወደ ሰላሳ ስምንት

የመሳሰሉት ምናልባት የቡና ላኪዎችን ቁጥር ደግሞ ስናይ ከዛ በላይ ነው። ግን ሁሉ ቡና አንድ አለ። ከዚህ ከጣም ከመዓዛ ከመሳሰለው ጋር የተለየ የሚለዩ ቡናዎች አለ። በዛ ምክንያት በገበያ ተፈላጊነት ያላቸው ከፍተኛ ዋጋ የሚያወጡ አለ። ለምሳሌ አሁን በዓለም በከፍተኛ ዋጋ እየተሸጠ ያለው ቡና የጃማካ ብሉ ማውንቴን

የሚል እሱ በአቨሬጅ አንድ ፓውንድ ስልሳ ዶላር አካባቢ ነው የኢትዮጵያ የተለያዩ ቡናዎች አሏት ሁሉም ቡናዎች ግን እኩል ዋጋ አያወጡም ለይርጋ ጨፌ የከፈለው ዋጋ ከጅማ ከሚከፈለው ዋጋ ከፍ ነ ስለዚህ አሁን ትልቁ ጥያቄ ከዚህ የዋጋ ልዩነት ጀርባ ያለው ምክንያት ምንድን ነው ከቡናው ጋር ያለ የማይጭበት ተጨባጭነት የለም ማለት ከመዓዛው ከጣሙ ከመሳሰለው ጋር

የተያያዘው ባህሪ ነው እና ቡናን በተመለከተ የነበረው ችግር አንዳንድ ልዩ ጣዕም ያላቸው የኢትዮጵያ ቡናዎች በዓለም አቀፍ ደረጃ ገበያ ላይ ይውሉ የነበሩት የመለያ ስማቸውን ይዘው ነበር። ሐረር ቡና ሐረር ተብሎ ነው ገበያ ላይ የሚታወቀው፣ ይርጋጨፌ ቡና ይርጋጨፌ ተብሎ። እነዚህ መለያዎች የብራንድ ዋጋ

አላቸው እነኝህም መለያዎችን መሰረት ለማድረግ ነው ገዢዎች ጅማ ይልቅ የይርጋጨፌን ፕሪፈር የሚያደ እነህ የብራንድ ጠቀሜታ የተገነዘቡ አንዳንድ አካላት ብራንዱን በንግድ ምልክትነት ለማስጠበቅ ጥረት አድርጎ ነበር። ምናልባት በ2004 ጀምሮ

2005 እስከ ሰባት ስታርባክስ ና በኢትዮጵያ መካከል የነበረው ክርክር አንዱ ኢትዮጵያ የሲዳሞን ና ሀረር ጋጭ የመሳሰሉትን ማስመዝገብ ጥያቄ ባቀረበችበት ጊዜ ከሲዳሞ ጋር የተያያዘ ማመልከቻ ውድቅ ተደርጎ ነው። ውድቅ የተደረገውበት ምክንያት ምንድን ነው? ስታርባክስ ቀደም ብሎ ሰንድራድ ሽርክና ሲዳሞ የሚል መለያ በንግድ ምልክትነት የሚመዘገብለት ከአሜሪካ ጨምሮ በተለያዩ ሀገሮች ማመልከቻ አቅቦ ነው።

የበዛ ጊዜ የኢትዮጵያ መንግስት በዚህ መለያ ላይ ባለመብቷ ኢትዮጵያ እናንተ የእናንተ ማመልከቻ ጥላችሁ የኛ ማመልከቻ እንዲቀጥል መደረግ አለበት ነበር። ግን ኩባንያው በወቅቱ አዎንታዊ መልስ መስጠት ባለመቻሉ ትልቅ ውዝግብ ተፈጥሮ ከሶስት ዓመት ውዝግብ በኋላ ነበር ወደ እንትን የመጣው። ስለዚህ እንዳልኩት የጄኔቲክ ሀብቱ ሞሰልንት ከሆነ በሌላ መልኩ የሚታይ ይሆናል። ከአእምራዊ ንብረት አንጻር ግን ምናልባት መለያ ጋር በተያያዘ

መለያዎችን በባለቤትነት ለሌሎች ወገኖች ሊያዙ ሲሉ ሀገራት መካከል ችግር ሊገባ ይችላል። በዚህ አጋጣሚ አሁን በዓለም አቀፍ ደረጃ ኢትዮጵያ በዚህ በአእምሯዊ ንብረት ውስጥ ሊካተቱ በሚችሉ አሁን እርስዎ በጠቀሷቸው በተለያዩ ዘርፎች ሊሆን ይችላል

ያስጠበቀቻቸው ምርቶች ወይም ውጤቶች አሉ። የተጠበቁላት ምናልባት አንድ በጣም በግልጽ የሚታየው ሶስት የቡና መለያ ስሞች በበርካታ ሀገሮች ወደ ሰላሳ አራት ሀገሮች በንግድ ምልክት ነው ተጠብቀዋል። ይርጋ ጨፌ፣ ሲዳሞ፣ ሀረር የተባሉ እንደውም አብዛኞቹ የእነዚህ መለያዎች የጥበቃ ዘመን እስከ ሀያ ሀያ አምስት ድረስ ነው ስለዚህ

እነኝም በተመለከተ በኢትዮጵያ ኢትዮጵያ ባለቤትነት ተረጋግጠ ማለት ይቻላል ቢያንስ በሰላሳ ሀገሮች ግን፣ የአእምራዊ ንብረት ሕግ በአመዛኙ በግዛቶች የተወሰነ በቃ፣ ጥያቄ ካልቀረበበት ችግር ይገጥማል። ምናልባት አሁን ከዚህ ከቡና ጋር የተያያዘውን በምሳሌነት ብንወስድ፣ የደቡብ ኮሪያ ዘጠነኛው የኢትዮጵያ የቡና መዳረሻ ሀገር ናት። ግን ደቡብ ኮሪያ ያለ ኩባንያ ሲዳሞን በንግድ ምልክትነት አስመዝግቧል።

ከአቶ ጌታቸው መንግስት የገለጻ መረዳት እንደተቻለው ምርቶቹ የኢትዮጵያ ቢሆኑም ምርቶቹን በማስተዋወቅ ስም ወይም ብራንድ የገነቡ አገሮች ከባለምርቶቹ በላይ የውጤቱ ተጠቃሚ መሆናቸውን አስተውለናል።

አቶ ጌታቸው እንዲህ አሉ። የምርትና የአእምሮዊ ንብረት ውጤቶች በዓለም አቀፍም ሆነ በአገር ውስጥ ሊጠበቁ የሚችሉበት ብሔራዊ ፖሊሲ እንዲወጣ ጥናታዊ ጽሁፎችን በማቅረብ ከዓለምና የኢትዮጵያ የአእምሮዊ መብቶች ባለስልጣን ጋር በመተባበር ያቀረቧቸው የመፍትሄ ሀሳቦች አሉ። በምክረ ሀሳቦቹ ዙሪያ ያነሷቸውን ነጥቦች በሌላ ዝግጅት ይዘን እንቀርባለን። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና

በጆርጂያ ክፍለ ሀገር አትላንታ ከተማ የሚገኝ አንድ ሃይማኖታዊ ድርጅት እስር ቤት የሚገቡ ሰዎችን ቁጥር ለመቀነስ እየተንቀሳቀሰ ነው። የኢርፋን ኢሳህን ዘገባ ቆንጂት ታየ ለአሜሪካንና ህዝቧ እንደሚከተለው አሰናድተዋለች። ሳሂ ሻባዝ ከእስር ቤት እንደወጣ ተቸግሮ ነበር። እንዲህ ሲል ያስረዳል

በጆርጂያ እስር ቤት ብዙ ጊዜ ቆይተ ከወጣ የምትሄድበት ቦታ ማግኘት በጣም ነው የሚያስቸግረው። ሻባዝ ኢነር ሲቲ ሙስሊም አክሽን ኔትወርክ በምህፃሩ ኢማን በተባለ ድርጅት አማካይነት እርዳታ አገኘ። ይህ ድርጅት ነጮች ያልሆኑ የተገፉ ማህበረሰቦችን ኑሮ ለማሻሻል የሚሰራ ነው።

ዓላማው ትርፍ ማግኘት ያልሆነው ይህ ድርጅት እንደ አውሮፓውያን አቆጣጠር በ1997 ዓ ም ኢሊኖይ ቺካጎ ከተማ ሳውት ሳይድ የሚባለው አካባቢ የተመሰረተ ሲሆን በ2016 ጆርጂያዋ አትላንታ ከተማ ውስጥ ቅርንጫፍ ቢሮውን ከፈተ። ከሚያካሂዳቸው ዋና ዋና መርሃ ግብሮች መካከል አንዱ ታዲያ

ታስረው የቆዩ ሰዎችና ለችግር ተጋላጭ የሆኑ ወጣቶችን አካላዊ፣ ስነ ልቦናዊና መንፈሳዊ ደህንነታቸውን ሁሉ በሚያካትት መንገድ መርዳት መሆኑን የኢማን ምክትል ዳይሬክተር ማንሱል ሳብሪ እንዲህ ሲሉ ያስረዳሉ።

በግሪን ሪኤንትሪ ፕሮግራማችን የምናደርገው እስር ቤት ቆይተው የሚወጡት ሰዎች ተገቢውን የመኖሪያ ቦታ አግኝተው ኑሯቸውን መጀመር የሚችሉበትን መሰረት የማስያዝ ስራ እንሰራለን። ከዚያ ደግሞ የስራ ስልጠና እንሰጣቸዋለን። የምንሰጣቸው ስልጠና በግንባታ ዘርፍ ላይ የሚያተኩር ነው። ኢማን በአረብኛ ሃይማኖት

እምነት ማለት ነው። የድርጅት ታዲያ እዚህ ደቡብ ምዕራባዊ አትላንታ ከተማ ውስጥ ማርቲን ሉተር ኪንግ ድራይቭ ጎዳና ላይ እንደሚታየው እምነትን ወደ ድርጊት ተቀይሮ በመስራት ላይ ነው። የኢማን ምክትል ስራ አስኪያጅ ማንሱር ሳብሪ፣ እንደገና አሰላም አለይኩም ወደ ኢማን ግሪን ሪኤንትሪ መንደር እንኳን በደህና መጣችሁ።

በእስር ላይ ቆይተው የሚወጡ ሰዎች በእነዚህ በአረንጓዴዎቹ በሮች ወደ አዲሱ ህይወታቸው ይሻገራሉ። የኢማን ምክትል ዳይሬክተር እንደሚያስረዱት ኢት ቴክስ ኤ ቪሌጅ ቱ ሬዝ ኤ ቻይልድ፣ ልጅን የመንደሩ ሰው ሁሉ አብሮ ነው የሚያሳድገው በሚለው አፍሪካዊ ብሂል መሰረት ደህንነታቸው ተጠብቆና ከአቅማቸው ጋር ተመጣጣኝ ሆነው በተዘጋጀ መኖሪያ እርስ በርሳቸው እየተረዳዱ የሚኖሩበት ድባብ

ይፈጥርላቸዋል። ኢማን ከሶስት ዓመታት በፊት አንድ አሮጌ የመኖሪያ ህንፃ ገዝቶ በወደፊት ነዋሪዎች እርዳታ በአዲስ መልክ አድሶ ከወህኒ ቤት ለሚወጡ ሰዎች አዘጋጅቶታል። እንደገና የኢማን ምክትል ዳይሬክተር ያስረዳሉ። ሙሉ በሙሉ ፈርሶ ነው የተሰራው። የግድግዳው ቋሚ ብቻ ሲቀር ሁሉ ነገር ፈርሶ እንደገና ዲዛይን ወጥቶለት ተገንብቷል።

አስር የመኖሪያ ቤቶች ወይም አፓርትመንቶች ያሉት ይህ መንደር እንደ ሳባዝ ላሉ ሰዎች የመሸጋገሪያ ቤት ሆኖ እያገለገለ ነው። ሻባዝ እንዲህ በማለት ያመሰግናል። ኢማን በሩን ከፍቶ እጆቹን ዘርግቶ ነው የተቀበለኝ። እኔንም ቤተሰቤንም በሁሉም ነገር ባርከውናል። በዚህ ፕሮግራም የተሳተፍነው በሙሉ ተባርከናል ባይ ነኝ።

ማይክ ማይክና ቴንልም የዚህ የመሸጋገሪያ መንደር ነዋሪዎች ናቸው። እዚህ አረንጓዴው መንደር ከገቡ ወደ አንድ ወር ገደማ ሆኗቸዋል። ማይክ እንዲህ ይላል። ኢማንን ስትመለከቱት መሰረቱ እስልምና እምነት የሆነ ድርጅት ነው። ነገር ግን እኛ ሙስሊሞች ባንሆንም አንድ አይነት እድል ነው የሰጡን። ለወንድሞቻቸውና ለእህቶቻቸው የሚሰጡትን ፍቅር ለእኛም ሰጥተውናል።

ግሪን ሪኤንትሪ መርሃ ግብር ከተመሠረተ ወዲህ በአትላንታ ከተማ አካባቢ ብቻ በተለያዩ ድርጅቶች ለማገልገል ዝግጁ የሆኑ 45 ሰዎችን አሰልጥኖ አስመርቋል። አንዳንዶቹ ባገኙት ስልጠና ተጠቅመው በግንባታ ዘርፍ ተቀጥረው ገቢ በማግኘት ላይ ናቸው። ለምሽቱ የያዝናቸው መሰናዶዎች በዚሁ ተጠናቀቁ። ነገ በሌሎች ፕሮግራሞች እንጠብቃችኋለን። ሰላም ደህና ደሩ